ኤስቢኤስ ሬዲዮ ወቅታዊ ጉዳዮች የአውሮፕላን ፈብራኪው ቦይንግ ዋና ሥራ አስፈጻሚ ዴኒስ ሙለንበርግ ኢትዮጵያና ኢንዶኔዥያ ተከስክሰው የተሳፋሪዎችን ሕይወት የቀጠፉትን ቦይንግ ሰባት ሰላሳ ሰባት ማክስ አስመልክተው በኩባንያው ስም ሐዘናቸውን ገልጠዋል። በራሴና በቦይንግ ኩባንያ ስም እናዝንልን። ሐዘናችን ጥልቅና ልባዊ ነው። እኔም ራሴ እንደ ባልና አባት ልቤ ተሰብሯል። ስለ እናንተና ቤተሰቦቻችሁ ዘወትር አስባለሁ። የቦይንግ ቡድንም እንዲሁ በዚህ ሰዓት። ይህ ምንም አይነት ድጋፍና መድህን እንደማይሆንም አውቃለሁ። ይሁንና እኒያን አሳዛኝ ትውስታዎች ሁሌም አብረውን ውስጣችን መኖራቸውን እንድታውቁልን እሻለሁ ብለዋል። የቦይንግ ዋና ሥራ አስኪያጅ ይህን የተናገሩት በዩናይትድ ስቴትስ ኮንግረስ ስሚ ላይ ቀርበው ሲሆን በእለቱም ኢትዮጵያና ኢንዶኔዥያ በተከሰከሱት ቦይንግ 737 ማክስ ሕይወታቸውን ያጡ ቤተሰቦች የሰለባዎቹን ፎቶግራፎች ይዘው ተገኝተዋል። በሁለቱ የአውሮፕላን አደጋዎች 346 ሰዎች ሕይወታቸውን አጥተዋል። በኮንግረስ ስሚ ላይ ከተገኙት ቤተሰቦች ውስጥ ሚስታቸውና ልጆቻቸውን ኢትዮጵያ በደረሰው የአውሮፕላኑ ክስከሳ አደጋ ያጡት ኬንያዊ ካናዳዊው ፖል ጆርጌ የሀዘናቸውን ጥልቀት ሲገልጡ፣ በየዕለቱ በህይወት ሳለሁ እያንዳንዷ የህይወቴ ገጽ የሚያስታውሰኝ ከእነሱ ጋር አለመሆኔን ነው። በመንገድ ላይ የነዳው ስሄድ ማክዶናልድስ ባየሁ ቁጥር ልጆቼን አስባለሁ። ሁሌም እነሱን ያስታውሱኛል። ማክዶናልድ ያውና የሆነ ነገር እንድትገዛልን እንፈልጋለን ሲሉኝ እናም መኪናዬን ወደ ጥግ አቆሜ ላጣዋቸው ልጆቼና ሚስቴ ተንሰቅስቄ አለቅሳለሁ። በጣሙን ከባድ ነው፣ አዋኪ ነው ሲሉ በተሰበረ ልብ ሐዘናቸውን ገልጠዋል። አክለውም በቦይንግ ዋና ሥራ አስፈጻሚ ይቅርታ ያልረኩ መሆናቸውን ተናግረዋል። የቦይንግ ዋና ሥራ አስፈጻሚን ይጠይቁ ከነበሩት የኮንግረስ ኮሚቴ አባላት ውስጥ ሴናተር ሪቻርድ ቡልመንተል አደጋው ከቶንም መድረስ አልነበረበትም። ቦይንግ የራሱን ስህተት ፓይለቶቹ ላይ በማላከክ ዋሽቷል ሲሉ ብርቱ ትችትን ሰንዝረዋል። ቦይንግ ከፍተኛ የአመራር ቡድን አባላቱን በማቅረብ የቦይንግ ደንበኞችንና መንገደኞችን እምነት ለመጠገን ጥረቱን ከፍ አድርጓል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Enjoy more stories in your language by visiting sbs.com.au.